የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ እረቡ የካቲት 8 2015 ዓ ም ዝግጅታችን ጀመረ። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ችግር በቤተ ክርስቲያን ቀኖና መሰረት መፈታቱን ቤተ ክርስቲያኗ አስታወቀች። በሰሜን ኢትዮጵያ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው ዓለም አቀፍ የባለሙያዎች ኮሚሽን የስራ ውል እንዲቋረጥ የሚጠይቅ የውሳኔ ሀሳብ ማዘጋጀቷን ኢትዮጵያ አስታወቀች። እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የነበራቸው አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች በምስልና ድምፅ ቅንብር ሲሳ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ሰዓት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ እኛም አብረናችሁነን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክብራትና ክብራን። ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ ለሁለት ዓመታት በተደረገው ጦርነት ወቅት የተፈጸሙ የመብት ጥሰቶችን ለመመርመር መነሳቱ ባለፈው ጥቅምት ከተፈረመው የሰላም ስምምነት ወዲህ የታዩ መሻሻሎችን ያስተጓጉላል ስትል ኢትዮጵያ አስጠንቅቃለች። በተመድ ለኢትዮጵያ የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን በአፍሪካ ህብረት የተመራውን የሰላም ሂደትና በፕሪቶሪያ የተፈጸመውን የሰላም ስምምነት በመርዛማ ትርክት የሚበክል ነው ሲሉ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ዛሬ ተናግረዋል። ኮሚሽኑ በአገሪቱ ተቋማት እየተደረገ ያለውን ጥረትም ያዳክማል ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን አዲስ አበባ ላይ በመካሄድ ላይ ባለው የአፍሪካ ህብረት የሚኒስትሮች ጉባኤ ላይ መናገራቸውን ኤኤፍፒ የውጭ ጉዳይ ሚኒስቴር መስሪያ ቤቱን ትዊተር ጠቅሶ ዘግቧል። በተመድ የተቋቋመው ኮሚሽን ባለፈው መስከረም ባወጣው የመጀመሪያ ሪፖርት በሰሜን ኢትዮጵያው ጦርነት የተሳተፉ ሁሉም ወገኖች የሰብአዊ መብት ጥሰት ለመፈጸማቸው ማስረጃ እንዳገኘ አስታውቋል። የኢትዮጵያ መንግሥት የኮሚሽን ሪፖርት ውድቅ አድርጓል። ሦስት አባላት ያሉት የተመድ ኮሚሽን የኢትዮጵያ መንግሥት፣ ኤርትራና ህወሀት የሰብአዊ መብት ጥሰትን እንዲመረምሩና ጥሰት ፈጻሚዎቹንም ለፍርድ እንዲያቀርቡ መጠየቁ ይታወሳል። ከትናንት ጀምሮ እስከ መጪው ድረስ በአዲስ አበባ በሚካሄደው የአፍሪካ ህብረት ጉባኤ ላይ ከሚሳተፉ የአገራት መሪዎችና ሌሎች አጋሮች ጋር ተገናኝቶ ለመወያየት ከፍተኛ የአሜሪካ ባለሥልጣናት ወደ አዲስ አበባ ማቅነታቸው ተሰምቷል። የአሜሪካ ልዑካን ቡድን ከአፍሪካ ህብረት ጉባኤ ጎን ለጎን በአፍሪካ ከሚገኙ አጋሮች ጋር የምግብ ዋስትና በተለይ አፍሪካ ላይ ያስከተለውን ተጽዕኖ በተመለከተ እንዲሁም ባለፈው በዋሽንግተን በተካሄደው የዩኤስ አፍሪካ ጉባኤ ላይ አሜሪካ የገባችውን ቃል በተመለከተ እንደሚነጋገሩ ታውቋል። ከዚህ በተጨማሪም የአየር ንብረት ለውጥን የሚቋቋም ግብርናና የአፈር ጤንነት እንዲሁም መጪውን ትውልድ መመገብ የተሰኘውን የአሜሪካ ፕሮግራም በተመለከተ ይመክራሉ ተብሏል። ከአሜሪካው ልኡካኑ አባላት ውስጥ በአሜሪካ የውጭ ጉዳይ ሚኒስቴር የምግብ ዋስትና ልዩ ልኡክ የሆኑት ዶክተር ኬሪ ፎውለር፣ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ጸሐፊ ሞሊፊ፣ የዩኤስ አፍሪካ ጉባኤ የፕሬዝዳንቱ ልዩ መልእክተኛ አምባሳደር ጆኒ ካርሰን እና ሌሎችም ከፍተኛ ባለሥልጣናት እንደሚገኙበት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የወጣው መግለጫ አመልክቷል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩክሬናውያን ተቃዋሚዎች በኬፕታውን ደቡብ አፍሪካ መልህቁን ወደ ጣለው የሩሲያ የጦር መርከብ ጀልባቸውን በማስጠጋት ዛሬ ተቃውሟቸውን ገልጸዋል። ዩክሬናውያኑ ተቃውሟቸውን ያሰሙት ደቡብ አፍሪካ ቻይናና ሩሲያ የጦር መርከቦች ልምምድ ለማድረግ በሚዘጋጁበት ወቅት ነው። በዩክሬን እየተካሄደ ያለው ጦርነት አንደኛ ዓመት በተቃረበበት ወቅት ደቡብ አፍሪካ የጦር ልምምድ ማስተናገዷ ገለልተኝነቷን ጥያቄ ውስጥ ያስገባል ሲሉ ተቺዎች በመናገር ላይ ናቸው። በአብዛኛው ሴቶች ያሉበት ስምንት ተቃዋሚዎች ጦርነት ይቁም የሚል መፈክር በመያዝ ወደ ሩሲያው መርከብ ሲጠጉ የሩሲያ የባህር ኃይል አባላት መርከባቸው ላይ ሆነው ይመለከቷቸው ነበር። በልምምዱ በሩሲያ መርከብ ላይ የተጫነው ሃይፐርሶኒክ ሚሳኤል ለሙከራ ይተኮሳል ሲል የሩሲያ ዜና አገልግሎት አንድ ስማቸው ያልተጠቀሰ ባለሥልጣንን ጠቅሶ ዘግቧል። ልምምዱ ከአርብ ጀምሮ ለአስር ቀናት እንደሚካሄድ ታውቋል። ይህ በእንዲህ እንዳለ በሩሲያ ላይ አዲስ ማዕቀብ እንዲጣል የአውሮፓ ኅብረት ሐሳብ አቅርቧል። ጥሪው የቀረበው የሰሜን አትላንቲክ ቃል ኪዳን ኔቶ አገራት የመከላከያ ሚኒስትሮች ብራስልስ ውስጥ ተሰባስበው ለዩክሬን ተጨማሪ የመሳሪያ እገዛ በሚደረግበት ጉዳይ ላይ እየመከሩ ባለበት ወቅት ነው። ማዕቀቡ የኢንዱስትሪና የቴክኖሎጂ ውጤቶች ወደ ሩሲያ እንዳይላኩ በማድረግ ሩሲያ ለጦር መሳሪያ ሥርዓቷ የሚያስፈልጋትን ቴክኖሎጂ እንዳታገኝ የሚያደርግ ነው ሲሉ የአውሮፓ ኮሚሽን ፕሬዚደንት ኦርሱላ ቮንደር ላይን ተናግረዋል። የማዕቀብ ሐሳቡ በተጨማሪም የኢራን አብዮታዊ ዘብ ሻሂድ ድሮኖችን ለሩሲያ እንዳይልክ የሚከለክል ነው። ሩሲያ ከኢራን በሚቀርብላት ድሮን የዩክሬንን መሠረተ ልማቶች አውድማለች የሚል ክስ ይቀርብባታል። ሌላው የማዕቀቡ ክፍል ደግሞ የሩሲያ የፕሮፓጋንዳ መሪዎችንና ወታደራዊ አዛዦችን ኢላማ ያደረገ ነው። ቮንደር ላይን እንደሚሉት ሩሲያ የፕሮፓጋንዳና የሐሰት ወሬ አሰራጫዎችን በመጠቀም የዓለምን ማኅበረሰብ ለማጋጨት መርዛማ የፈጠራ ወሬዎችን በመንዛት ላይ ነች። የኔቶ ዋና ጸሐፊ የንስ ስቶልትንበርግ በበኩላቸው በስብሰባው ላይ ሲናገሩ ዩክሬን ሩሲያን መመከት እንድትችል ተጨማሪ የጦር መሳሪያ ድጋፍ እንደሚያስፈልጋትና አገራት ታንክና ሌሎች ከባድ መሳሪያዎችን ለመለገስ የገቡትን ቃል እንዲያከብሩ ጠይቀዋል። ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ሶስት ቢሊዮን ዶላር ብድር አግኝታም በዶላር እጥረት የተቸገረችው ግብፅ የአገር ሀብቷን ለአረብ አገራት ለመሸጥ ወስናለች። ባለሙያዎች እንደሚሉት ሽያጩ ሁለቱንም ወገኖች አሸናፊ የሚያደርግ ቢሆንም ግብፅ አንዳንድ የኢኮኖሚ ፖሊሲ ማሻሻያ እንድታደርግ ይጠበቅባታል። የሀብት ሽያጩ ዓለም አቀፉ የገንዘብ ድርጅት በመጪው አራት ዓመታት 17 ቢሊዮን ዶላር እጥረት ያሳያል ያለውን ክፍተት እንደሚሞላ ካይሮ ተስፋ ታደርጋለች። ለኩዌት፣ ካጣር፣ ሳዑዲ አረቢያ እና ዩናይትድ አረብ ኤሚሬትስ አጋጣሚው በነዳጅ ብቻ የታጠረውን ኢኮኖሚያቸውን ወደ ሌሎች ሀብቶች ለማስፋፋት ይጠቅማቸዋል ተብሏል። በግብፅ መሬትና የመንግሥት ኩባንያዎች ውስጥ ሽርክና በመያዝ አረቦቹ ሀብታቸውን እንዲያሰፉ ያስችላቸዋል ሲል ኤኤፍፒ ዘግቧል። ከዚህ በተጨማሪም በፕሬዝደንት አብደልፈታህ አልሲሲ ዋጋው እንዲቀንስ የተደረገው የግብፅ መገበያያ ገንዘብ ለአረብ አገራቱ ጥሩ አጋጣሚ ነው ተብሏል። አገራቱ ከዚህ በፊት እንዳደረጉት ለግብፅ ቼክ መላኩን አቁመው የኢኮኖሚ ማሻሻያ እንዲደረግና ግልጽነት እንዲኖር ጠይቀዋል። በመጨረሻም አድማጮች በሄይቲ ፕሬዝደንት ግድያ የተጠረጠሩ አራት ሰዎችን ፍሎሪዳ ውስጥ ትናንት መያዟን አሜሪካ አስታውቃለች። በእንደ አውሮፓን አቆጣጠር ሐምሌ 2021 በመኖሪያ ቤታቸው ሳሉ በአሰቃቂ ሁኔታ ከተገደሉት የቀድሞው የሄይቲ ፕሬዝደንት ዦቨነል ሞየስ ግድያ ጋር በተያያዘ በአሜሪካ የተያያዙ ተጠርጣሪዎች ቁጥር ወደ 11 ከፍ ብሏል። አራቱ ተጠርጣሪዎች ትናንት ማለዳ እንደተያያዙ በፍሎሪዳ የሚገኝ የፌዴራል ፍርድ ቤት አስራ አንዱንም ተጠርጣሪዎች ከፕሬዝደንቱ ሞት ጋር በተገናኘ በተለያዩ ወንጀሎች ከሷል። ፕሬዚደንቱን ከሥልጣን ለማስወገድ በሚፈልጉ የሄይቲ ዜጎችና ትውልደ ሄይቲ በሆኑ አሜሪካኖች ቀጣሪነት በኮሎምቢያዊ ነፍሰ ገዳዮች ፕሬዝደንት ዦቨነል ሞየስ ከተገደሉ በኋላ አገሪቱ ወደማያባራ የፖለቲካ ቀውስ ውስጥ ገብታ ትገኛለች። የሄይቲ ባለሥልጣናት በደርዘን የሚቆጠሩ ተጠርጣሪዎችን ቢይዙም በዳኞች ላይ በሚሰነዘር የግድያ ዛቻ ምክንያት የፍርድ ሂደቱ ተስተጓጉሏል። የግድያ ሴራው የተጠነሰሰው በአሜሪካ ምድር ላይ ነው በሚል የአገሪቱ ባለሥልጣናት ለጉዳዩ ትኩረት በመስጠት እርምጃ በመውሰድ ላይ ናቸው። ባለፈው ወር አራት አሜሪካዊ ዜግነት ያላቸው ትውልደ ሄይቲ ተጠርጣሪዎች ሄይቲ አሳልፋ ሰጥታለች። ከእነዚህ አንዱ ጥምር ዜግነት ያለውና ፕሬዚደንት ዦቨኔል ሞየስን ለመተካት ይሻ የነበረ ግለሰብ ይገኝበታል ተብሏል። አድማጮችን፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ የካቲት 8 2015 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ችግር በቤተ ክርስቲያን ቀኖና መሰረት መፈታቱን ቤተ ክርስቲያኗ አስታወቀች። ቅዱስ ሲኖዶሱ በዛሬው ዕለት በሰጠው መግለጫ ቤተ ክርስቲያናቱ በወከለቻቸው አባቶችና በሀገር ሽማግሌዎች አማካኝነት ሰፊ ውይይት ተደርጎ ችግሩ መፈታቱን አስታውቋል። በሌላ በኩል ከዚሁ የቤተ ክርስቲያኒቱ ችግር ጋር በተያያዘ በእስር ላይ የሚገኙ የእምነቱ አስተማሪዎችና ወጣቶች አንዳንዶቹ ቦሌ አካባቢ ያለ መኖሪያ ቤት መታሰራቸውን ሲገልጹ ሌሎቹ ደግሞ የት እንዳሉ እንደማያውቁ ቤተሰቦቻቸው ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በተለያዩ የአዲስ አበባና የኦሮሚያ ክልል አካባቢዎች የተፈጸሙ እስሮችን በተመለከተ ባወጣው መግለጫ የአዲስ አበባን የፌዴራልና የኦሮሚያ ክልል ፖሊስና የጸጥታ አካላትን ጠቅላይ አቃቤ ሕግ ጽህፈት ቤትን ምስክሮችንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በማነጋገር እንዲሁም በአዲስ አበባ የተለያዩ ማቆያ ቦታዎችን በመጎብኘት ክትትል በማድረግ ላይ እንደሚገኝ አስታውቋል። ዝርዝሩን የተከታተለው ደረጃ ደስታ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ችግር በቀኖኗ ቤተ ክርስቲያን መሰረት መፈታቱን የሚናገረውን የዛሬውን የቅዱስ ሲኖዶስ መግለጫ በንባብ ያሰሙት የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህርዳር ሀገረ ስብከት ሊቀጳጳስ ብፁዕ አቡነ አብርሃም ቤተ ክርስቲያኒቱ ከገጠማት ችግር እንድትወጣ በሁሉም ወገን የተደረገው ጸሎት፣ ሐዘንና ጩኸት ተሰምቶ ወደ ነበረችበት ልዕልናዋና አንድነቷ መመለሷን ገልጸዋል። በቅርቡ በቤተ ክርስቲያኒቱ ተከስቶ የነበረው ችግርም በቀኖና ቤተ ክርስቲያን መሠረት መፈታቱን ተናግረዋል። ችግሩም እልባት እንዲያገኝ በእኛ በኩል ብፁዕ አቡነ ናትናኤል፣ ብፁዕ አቡነ ኤርምያስ፣ ብፁዕ አቡነ ሩፋኤልና የሀገር ሽማግሌዎች በተገኙበት ሰፊ ውይይት ተደርጎ ችግሩ ተፈቷል። በችግሩ አፈታት ወቅት መንግስት በተለይም ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ፖለቲካዊ ችግሩን በፖለቲካዊ መንገድ ከመፍታታቸውም ባሻገር የቤተ ክርስቲያን ችግር በቀኖና እና በስርዓተ ቤተክርስቲያን ክርስቲያን መሰረት እንዲፈታ ታላቁን አስተዋጽኦ አበርክተዋል። ጠቅላይ ሚኒስትር አቢይ አህመድ በተገኙበት በቤተ ክርስቲያኒቱ አባቶችና በአገር ሽማግሌዎች አማካኝነት ውይይት ተደርጎበት የተደረሰበትን ስምምነት ሲኖዶሱ መቀበሉን አቡነ አብርሃም በንባብ አሰምተዋል። ከዚሁ የቤተ ክርስቲያኒቱ ጉዳይ ጋር በተያያዘ ሕይወታቸው ያለፉትንም አንስተዋል። የቤተ ክርስቲያን ሲኖዶሳዊ አንድነት አይደፈርም በማለት ክቡር ሕይወታቸውን ለሰማዕትነት የሰጡ መንፈሳዊ ልጆቻችንን የሰማዕትነት ክብር አምላካችን ያጎናጽፍልን። የአካልና የሥነ ልቡና ጉዳት የደረሰባቸውንም አምላካችን ምሕረት ይስጥልን። በቀጣይም በሞተ ሥጋ ላጣናቸው ቤተሰቦችና ጉዳት ለደረሰባቸው የመንፈስ ቅዱስ ልጆቻችን ቅድስት ቤተ ክርስቲያን ልጆቿን አስተባብራ የምታጽናና እና የምትደግፍ ይሆናል። በሌላ በኩል ከዚሁ የቤተ ክርስቲያኒቱ ችግር ጋር በተያያዘ በእስር ላይ የሚገኙት የእምነቱ አስተማሪዎችና ወጣቶች አንዳንዶቹ ቦሌ አካባቢ ያለ መኖሪያ ቤት ውስጥ መታሰራቸውን ሲገልጹ፣ ሌሎች ደግሞ የት እንዳሉ እንደማያውቁ ቤተሰቦቻቸው ተናግረዋል። አዲስ አበባ ውስጥ ስድስት ኪሎ ወረድ ብሎ ሳንፎርድ ትምህርት ቤት አካባቢ በሚገኝ አንድ ቡና መጠጫ ቤት ውስጥ ከጓደኛቸው ጋር ከተቀመጡበት የተወሰዱት ወንድማቸው ናትናኤል አለምዘውድ አለም ዘውድ ካለፈው ቅዳሜ ጀምሮ ሾላ እየተባለ በሚጠራው አካባቢ ታስረው እንደሚገኙ እህታቸው ወይዘሮ ሄለን የዓለም ዘውድ ለአሜሪካ ድምፅ ተናግረዋል። ዛሬ ጠዋት ሄጃቸው ነበረ። የአሁን መኖሪያ ግቢ የሚመስል ነው ያለው። ትክክለኛ እስር ቤት አይደለም። ወይዘሮ ሄለን እስካሁን ቃላን አለመስጠታቸውን ፍርድ ቤት አለመቅረባቸውንና ስለታሰሩበትም ምክንያት እስካሁን ያነጋገራቸው ሰው አለመኖሩን ወንድማቸው እንደነገሯቸው ገልጸዋል። እሳቸው መኖሪያ ቤት ይመስላል ባሉት ግቢ ውስጥ ሌሎች የተመለከቷቸው እስረኞች እንዳሉ ቢገልጹም ቁጥራቸውን ለመገመት መቸገራቸውን ተናግረዋል። ወንድማቸው የነገሯቸውን በመጥቀስ ግን ይህን ብለዋል። ሶስት ዲያቆኖች አሉ አለ። ከዛ ውጭ ሌሎች ወጣቶች አሉ ወንድማቸው አቶ ናትናኤል ባለትዳርና የአንድ ልጅ አባት ሲሆኑ በግል ሥራ የሚተዳደሩ የጉለሌ ነዋሪ ናቸው። ካለፈው ቅዳሜ ጀምሮ እስር ላይ ቢገኙም ከዚህ በኋላ ምን እንደሚጠበቅ ምን ማድረግ እንደሚገባቸው አለማወቃቸውን መረጃ የሚሰጥ ሰውም አለመኖሩን እህታቸው ወይዘሮ ሄለን ይናገራሉ። ማንም ኢንፎርሜሽን የሚሰጥ ሰው የለ። ፖሊሶቹም እዛ ጋር ምንም አይነት ኢንፎርሜሽን አይሰጡም። ምንም የሚያውቁት ነገር እንደሌለ ነው እና እዛ ጋር የምጠይቀውም ቢሮም የለውም። ግቢ ነው፣ በቃ የሆነ ግቢ ነው እና ማንንም ምንም አልጠየ የምጠይቀውም ሰው የለም። እውነት ለመናገር እኔ ስሄድ ሶስት ፖሊሶች ነው ያየሁት ቦታው ላይ ቀጨኔ መድኃኔዓለም ቤተ ክርስቲያን ምእመን መሆናቸውን የገለጿቸው ወንድማቸው አቶ ናትናኤል ላለፉት ሶስት ቀናት ለቤታቸው ቅርብ በነበረው ደብር ጸሎት ላይ እንደነበሩ ተናግረዋል። በአጠቃላይ መግለጫዎች ምናም ፖስት በማድረግ ነው እንጂ አዲስ የተለየ ያደረገው ከሰው የተለየ የጻፈ ነገር የለም። ምንም አንድ አይነት ነገር ነው ነው ይሄ የሚያስከሰውም ከሆነ ፍርድ ቤት እንደ ማንኛውም ተከሳሽ ቀርቦ መከሰስ ነበር፣ ግን አያስከስሰውም። ይሄ የሚያስከስሰው ነገር የለም። የመሱም የሚያስከስስ ነገር እንዳልሆነ ስላወቁም ይሆናል ዝም ብሎ ያስቀመጧቸው። እኔ አልገባኝም። ወይዘሮ ውዴ ስንቄ የአቶ ስንታየው ቸኮል ባለቤት ናቸው። ባለቤታቸው ካለፈው ረቡዕ የካቲት አንድ ሁለት ሺህ አስራ አምስት ጀምሮ ተይዘው መወሰዳቸውን ይናገራሉ። ወደ አምስት ሰዓት ላይ ነው ጠዋት ወጥቶ ቤተክርስቲያን ተሳልሞ ሲመጣ ሰፈር ሰዎች አይቶ አራት ሰዓት አካባቢ ተይዟል ብለው ይዛውት አራት ሰዓት ከምናምን ላይ ቤት ይዛውት መጡ። ሊፈተሽ ቤቱ ትዕዛዝ ያለ መፈተሻ ወረቀት መተው እኛ እናስገባም። እነሱ ደግሞ ግዴታ ነው እንገባለን አሉ። ስንት ጊዜ ተጨቃጨቅን። እኛ አይቻልም ብለን ተጨቃጨቅን። ከዛም ይቻላል፣ መንግስት ፈቅዷል አስቸኳይ በአስቸኳይ እንትን አዋጅ ስለዚህ ይፈቀዳል ብሎን ገቡ። ቤት ቤቱም ፈተሹ ፈትሻ ሄዱ። ይህ ብርበራ በሚካሄድበት ወቅት የአቶ ስንታየው ና ከወይዘሮ ውዴ የተወለዱ ሶስት የአራት የአስራ አንድ ና የአስራ ስምንት ዓመት ልጆች ቤት ውስጥ ሆነው ይመለከቱ እንደነበሩ ወይዘሮ ውዴ ተናግረዋል። ፖሊሶቹ ባለቤታቸውን ይዘዋቸው ሲሄዱም የነበረውን ሁኔታ እንደሚከተለው ይገልጹታል። ሲወስዳቸውም የምንወስዳቸው ሩቅ ቦታ ስለሆነ ልብስ ልብስ ምናምን አብዝተኝ ስጩ ብሎ አንዱ ፖሊስ ነይ ነይ ብሎ ጠርቶ እንትን ብሎ ቀስ ብሎ ነገረኝ። እዚህ ስለማይሆን ልብስ ምናምን ስጩ፣ አብዝተኝ ስጩ፣ ብርም ካለሽ ብር ስጩ፣ የሚበላበት ምናምን አለ እንጂ ቦታውን አልነገረኝም። ባለቤታቸው የታሰሩበትን ምክንያት እንደማያውቁም የገለጹት ወይዘሮ ውዴ ከታሰሩ ወዲህ አይተዋቸው እንደማያውቁ ገልጸዋል። ይሁን እንጂ ሰዎች አዋሽ ሰባት በተባለ ከተማ ፍርድ ቤት መቅረባቸውን እንደነገሯቸው ተናግረዋል። ፍርድ ቤት እንደቀረበ ሰው ነግሮናል እንጂ እኛ አላወቅንም። ነው እኛ ምን ይሁን አይተነው አናውቅም። አስተርጉማችሁ አምጡ ተብለው ፍርድ ቤት እንደቆራቡ አማርኛ አናስተናግድም ብሏቸዋል። ፍርድ ቤቱ አማርኛ አናስተናግድም፣ በወረቀት አስተርጉማችሁ ይዛችሁ ነው በአፋርኛ ተብሎ ተመልሷል ብሎ ሰው ነው የነገረ ከሰኞ የካቲት ስድስት ጀምሮ ችሎት እየቀረቡ ያሉትንና ፖሊስ የጊዜ ቀጠሮ እየጠየቅባቸው ያሉትን የቤተ ክርስቲያን ልጆች ጥብቅና እየቆምንላቸው ነው ያሉን የህግ ባለሙያው ዲያቆን ዘካርያስ ዛሬ ፍርድ ቤት የቀረቡ ሰዎች መኖራቸውን ይገልጻሉ። በፍርድ ቤት የተረጋገጠላቸው የዋስትና መብታቸው ያልተከበሩ መኖራቸውንም ያስረዳሉ። ስለዚህም በዛም ምክንያት ነው ሰኞ ለምሳሌ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት አስራ ሁለት ሰው እነ መምህር ምረታ አብን ነሴቨንን ጨምሮ አስራ ሁለት ሰው ቀርቦ ነበረ። እነሱን ቀርበን ተገቢ ክርክር አድርገን ለሰባት ሰው የዋስትና ሲፈቀድ ቀሪ አምስት ሰዎች ላይ ደግሞ የስምንት ቀን ጊዜ ቀጠሮ ተሰጥቷል። ዛሬ የቀረቧሉ ምንም እንኳን ያን ቀን የዋስትና መብት ሲፈቀድላቸው ደግሞ ፖሊስ ያለቀቃቸው ስለነበረ መልሰን አቤቱታ አቅርበን ፖሊስም ደግሞ ይግባኝ ጠይቄባቸዋለሁ ብሎ ጠቅላይ ፍርድ ቤት መዝገብ አስከፍቷል። እስካሁን ባይወጡ ማለት ነው። ሌሎቹ ግን ብዙ ቦታ በተለይ የክልል ከተሞች ላይ፣ እዚሁ አዲስ አበባም ፍርድ ቤት ያልቀረቡ አሉ። ፍርድ ቤት ያልቀረቡትን የጥብቅና አገልግሎት መስጠት አልቻልም። ያው ሲቀርቡ ነው የሙያ አገልግሎት የምንሰጠው። ፖሊስ አርባ ስምንት ሰዓት ጠብቆ ፍርድ ቤት ያላቀረባቸው በርካቶች መሆናቸውን የገለጹት ዲያቆን ዘካርያስ በጠበቆቻቸው በኩል ለፍርድ ቤት ለማቅረብ ያልተቻለው ከብዛታቸውና ከታሰሩባቸው አካባቢዎች መለያየት ጭምር መሆኑን ገልጸዋል። አዎ አሁን እኔ በትክክል ይሄን ያህል ቁጥር ማለት አልችልም። ለምን ብዙ ቦታ ነው አሁን የአዲስ አበባን ብቻ ማውራት አ የተለያዩ ክልል ከተሞች ላይ የኦሮሚያ ክልል ላይ በጣም ብዛት ያላቸው ወጣቶች እንዳሉ ይሰማል እና ከዚህ አዲስ አበባን በቁጥጥር ስር ውለው ወደ ተለያየ ቦታ ላይ የተደረሱ ወይም የሄዱ ወጣቶች እንዳሉ ነው መረጃው ያለን ግን በቁጥር ይህን ያህል ነው ማለት አልችልም። እዚህ እዚህ ቦታ ናቸው ያሉትን ብዬ በዝርዝር ቦታዎችን መጥቀስ አልችልም። ያም ብንችል ኖሮ ዛሬም ፍርድ ቤት መቅረብ እንችል ነበር። ያኛው ተጠናክሮ እጃችን ላይ ስለሌለ ነው እኛም በሙያችን ፍርድ ቤት ጠይቀን መከራከር ያልቻልነው፣ ለዛ ነው ማለት ቤተ ክርስቲያን በዚያ ረገድ መረጃ እየሰበሰበች መሆኑን ገልጸው መረጃው እንደተጠናቀረ ለጠበቆቹ ቡድን መረጃዎቹ እንደሚላኩም አስረድተዋል። ከዛ ቀድሞም ደግሞ በተለይ አስተዳደራዊ በሆነ መንገድ አባቶች ከመንግስት ጋር እያደረጉ ባሉት አንዳንድ የስምምነት መንገዶች ቶሎ እንዲለቀቁም ደግሞ በአባቶች በኩል ዛሬም አሳውቀናል ማለት ነው። በዛ በኩልም መፍት የማያገኝ ከሆነ እስከ ነገ ድረስ እኛ ሙያዊ ገዛ ለማድረግ ተዘጋጅተናል ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በበኩሉ በተለያዩ የአዲስ አበባና የኦሮሚያ ክልል አካባቢዎች የተፈጸሙት እስሮችን በተመለከተ ባወጣው መግለጫ የአዲስ አበባን የፌዴራልና የኦሮሚያ ክልል ፖሊስ እና የጸጥታ አካላት ጠቅላይ አቃቢ ሕግ ጽህፈት ቤትን ምስክሮችንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በማነጋገር እንዲሁም በአዲስ አበባ የተለያዩ ማቆያ ቦታዎችን በመ ለመጎብኘት ክትትል በማድረግ ላይ እንደሚገኝ አስታውቋል። ኮሚሽኑ የተወሰኑ በቁጥጥር ስር የዋሉ ሰዎች በፍርድ ቤት ወይም በፖሊስ ጣቢያ ዋስትና እየተለቀቁ መሆናቸውን ገልጾ ነገር ግን አሁንም ብዙ ሰዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንቅስቃሴ ጋር በተያያዘ በተለያየ አይነት ወንጀል ተጠርጥረዋል በሚል ዋስትናም ተከልክለው በእስር ላይ እንደሚገኙ አስታውቋል። በሌላም በኩል የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እና የባህር ዳር አገረ ስብከት ሊቀጳጳስ ብፁዕ አቡነ አብርሃም የሲኖዱን መግለጫ በንባብ ካስሙ በውይይቱ ወቅት በማረሚያ ቤት በልዩ ልዩ መንገድ ስለሚገኙት እስረኞች ከመንግስት ጋር እየተወያዩ መሆኑን ጠቅሰው መንግስት ደረጃ በደረጃ እያየና እየፈተሸ የሚለየው መሆኑን እንዳረጋገጥላቸው ተናግረዋል። የታሰሩትን ሰዎች በተመለከተ ተጨማሪ መረጃ ለማግኘት ኢትዮጵያ ኮሚኒኬሽን ዳይሬክተር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን ስልካቸው ስለማይነሳ ምላሹን ማካተት አልቻለም። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ይህ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የረቡ ምሽት ዝግጅታችንን ነው። ቀደም ሲል የአበይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በሰሜን ኢትዮጵያ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው ዓለም አቀፍ የባለሙያዎች ኮሚሽን የስራ ውል እንዲቋረጥ የሚጠይቅ የውሳኔ ሀሳብ ማዘጋጀቷን ኢትዮጵያ አስታወቀች። የውሳኔ ሀሳቡን መዘጋጀት ዛሬ በተጀመረው የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ንግግር ሲያደርጉ የገለጹት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የውሳኔ ሀሳቡ በቅርቡ ለሚካሄደው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት እንደሚቀርብም ተናግረዋል በአፍሪካ ህብረት መሪነት የተደረሰው የሰላም ስምምነት ለአፍሪካ ችግሮች አፍሪካዊ መፍትሄ ማምጣት የሚለውን መርህ ያንጸባረቀ ነው ያሉት አቶ ደመቀ ለዚህም ምስጋና አቅርበዋል የህብረቱ ኮሚሽን ሊቀመንበር ሙሳ ፋኪ በበኩላቸው ህብረቱ ያለፈውን አመት በአህጉሪቱ ሰላም በማውረድ ጉዳይ ተጠምዶ መቆየቱን ገልጸዋል ኬኔዲ አባተ ተጨማሪ ያለው አርባ ሁለተኛው የአፍሪካ ህብረት አስፈጻሚዎች ምክር ቤት ስብሰባ ዛሬ ረፋድ ላይ በአዲስ አበባ በሚገኘው የአፍሪካ ህብረት አዳራሽ ተጀምሯል። የአመታዊው የአፍሪካ ህብረት መደበኛ የመሪዎች ጉባኤ አካል የሆነው ይህ ስብሰባ ለሁለት አመታት የዘለቀው የሰሜን ኢትዮጵያ ጦርነት በህብረቱ መሪነት በተደረገ ድርድር ካበቃ በኋላ ኢትዮጵያ ያስተናገደችው የመጀመሪያው የአህጉሪቱ ህብረት ስብሰባ ነው። ህብረቱ በሰሜን ኢትዮጵያ ሰላም እንዲሰፍን ያስቻለ ሂደት በመራ ማግስት መካሄዱ የዘንድሮውን ጉባኤ ልዩ እንደሚያደርገው በጉባኤው መክፈቻ ላይ ባደረጉት ንግግር የገለጹት የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ይህም ለአፍሪካ ችግሮች አፍሪካዊ መፍትሄ ለሚለው መርህ እውነተኛ ማሳያ ነው ብለዋል። አቶ ደመቀ በንግግራቸው ስለ ሰላም ስምምነቱ አተገባበርም አብራርተዋል። የሰላም ስምምነቱ ትግበራ በሂደት ላይ መሆኑን ላሳውቃችሁ እወዳለሁ። ስምምነቱን ሙሉ በሙሉ ለመተግበር ጥረታችንን በእጥፍ እያሳደግን ነው። ወደ ክልሉ ሰብአዊ እርዳታ በፍጥነት ማድረሳችንንም ቀጥለናል። በግጭቱ ምክንያት የተቋረጡ አገልግሎቶችን ወደ ነበሩበት የመመለስ እርምጃዎችን ወስደናል። የስምምነቱን ትግበራ ሂደት ከሚከታተለው የአፍሪካ ህብረት ኮሚሽን ቡድንም ጋር እየሰራን ነው። በአፍሪካ ህብረት ላይ ያለን እምነት ባለፉት ሁለት ዓመታት ስለተረጋገጠልን እናመሰግናለን። ኢትዮጵያ ግጭቱን እንድትፈታ ድጋፍ ያደረጉ አካላትን ሁሉም እናመሰግናለን ነው ያሉት። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ባደረጉት ንግግር ደግሞ ህብረቱ ባለፈው የአውሮፓውያን አመት ኢትዮጵያን ጨምሮ በአህጉሪቱ የተለያዩ አካባቢዎች ሰላምና መረጋጋትን ለማስፈን በሚደረግ ጥረት ተጠምዶ እንዳሳለፈ ገልጸዋል። የአፍሪካ ህብረት በአህጉሪቱ ሰላም እንዲሰፍን ባለፈው ዓመት ያለማቋረጥ ጥረት ሲያደርግ ነው የቆየው። በኢትዮጵያ እርቅ እንዲፈጸምና ሰላም እንዲወርድ በማድረግ ሂደት አስተዋጽኦ አበርክቷል። በሱዳን ያለውን ችግርም ከኢጋድና ከተባበሩት መንግስታት ጋር በመሆን በሦስትዮሽ መንገድ እንዲፈታ ለማድረግ እየሰራን ነው። በታላላቅ ሐይቆች ቀጣና በምስራቅ ዲሞክራሲያዊት ሪፐብሊክ ኮንጎም ሰላም እንዲወርድ በአፍሪካውያን የሚመራ አፍሪካዊ መፍትሄ ላይ አተኩረን በሁለት መንገድ እየሰራን ነው ነው ያሉት። በሌላ በኩል በሰሜን ኢትዮጵያው ጦርነት እየተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር የተቋቋመው ዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የሰላም ሂደቱን ትግበራ ሊያስተጓጉል ይችላል ሲሉ አቶ ደመቀ መኮንን ተናግረዋል። የኢትዮጵያ መንግስት በተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ እና በኢትዮጵያ ሰብአዊ መብቶች ኮሚሽን ጣምራ የምርመራ ቡድን የቀረበለትን ምክር ሀሳብ መነሻ በማድረግ በሰሜኑ ጦርነት ለተፈጸሙ የሰብአዊ መብት ጥሰቶች ተጠያቂነትን ለማስፈን እርምጃ ከጀ ከተጀመረ በኋላ የተቋቋመ ያሉት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት የምርመራ ቡድን የሰላም ስምምነቱን ትግበራ ሊጎዳ ይችላል ብለዋል አቶ ደመቀ በንግግራቸው። በመሆኑም የኢትዮጵያ መንግስት የተመድ የሰብአዊ መብቶች ምክር ቤት የኮሚሽኑን የስራ ውል እንዲያቋርጥ የሚጠይቅ የውሳኔ ሀሳብ ማዘጋጀቱን ተናግረዋል። ቲስ ኮሚሽን ኩድ አንደርማይን ኤውሌድ ፒስ ፕሮሰስ አንድ ኢምፕሊመንቴሽን ኦፍ ዘ ፒስ አግርመንት ይህ ኮሚሽን በአፍሪካ ህብረት የሚመራውን የሰላም ሂደትና የሰላም ስምምነቱን አተገባበር ቁጣ ቀስቃሽ በሆኑ ንግግሮች ሊያዳክም ይችላል። የብሔራዊ ተቋማትን ጥረትም ሊያዳክም ይችላል። ኢትዮጵያ ዓለም አቀፍ ግዴታዋን ትወጣለች። የዚህን ኮሚሽን ተግባር በመቃወም ኃላፊነቷን እየሸሸች አይደለም። ለተፈጸሙት የሰብአዊ መብት ጥሰቶች ሁሉ ተጠያቂነትን እናረጋግጣለን። ኢትዮጵያ ምክር ቤቱ የኮሚሽኑን የስራ ውል እንዲያቋርጥ የውሳኔ ሀሳብ ያዘጋጀችው በኮሚሽኑ ስራ ላይ ተቃውሞ ስላለን ነው። ይህ የውሳኔ ሀሳብ በመጪው የምክር ቤቱ ስብሰባ ላይ ይቀርባል። ኢትዮጵያ ይህ የተከበረው አካል የውሳኔ ሀሳባችንን እንዲደግፍና ይህንን የኮሚሽኑን ያልተፈቀደ ተግባር ለማቆም እንዲረዳን ትጠይቃለች ነው ያሉት። በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት ታሳስ 2014 ዓ.ም ላይ የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ባለፈው መስከረም ወር ላይ ባወጣው ሪፖርት በጦርነቱ ለተፈጸሙ አብዛኛው የሰብአዊ መብት ጥሰቶች የኢትዮጵያ መንግስትን ተጠያቂ ማድረጉ ይታወቃል። ይሁን እንጂ የኢትዮጵያ መንግስት ሪፖርቱን ሙሉ በሙሉ እንደማይቀበል ሲገልጽ ህወሓት በበኩሉ ከጥቂት ነጥቦች ውጭ ሪፖርቱን በአብዛኛው እንደሚቀበል በ ወቅቱ አስታውቋል። ምንም እንኳን የኢትዮጵያ መንግስት የኮሚሽኑ የስራ ዘመን እንዳይራዘም ብርቱ ጥረት ቢያደርግም 47 አባል ሀገራት ያሉት የሰብአዊ መብቶች ምክር ቤት የኮሚሽኑን የስራ ዘመን በሁለት ድምፅ ብልጫ ለአንድ ዓመት ማራዘሙ ይታወቃል። በዚህ ሂደት የምክር ቤቱ አባል የሆኑ ሁሉም የአፍሪካ ሀገራት የኮሚሽኑ የስራ ጊዜ ሊራዘም አይገባም በማለት ድምፃቸውን መንፈጋቸው ይታወቃል። ከሰላም ስምምነቱ በኋላ በኢትዮጵያ መንግስትና በህወሓት መካከል ያለው መተማመን እያደር እየጨመረ ቢመጣም የ የኢትዮጵያ መንግስት የዓለም አቀፉ የሰብአዊ መብት ባለሙያዎች ኮሚሽን የስራ ውል እንዲቋረጥ አቀረብኩ ያለውን የውሳኔ ሀሳብ በተመለከተ ግን የኮሚሽኑ ደጋፊ የሆነው ህወሀት እስካሁን የሰጠው አስተያየት የለም። አቶ ደመቀ መኮንን ዛሬ ባደረጉት ንግግር የአፍሪካ ሰብአዊ መብቶች ኮሚሽን በሰሜን ኢትዮጵያው ጦርነት ወቅት የተፈጸሙ የመብት ጥሰቶችን ለመመርመር በተናጥል እንዳቋቋመ የገለጹት አጣሪ ኮሚሽንም የተናጥል የምርመራ ስራውን ሊያቆም ይገባል ብለዋል። ዛሬ የተጀመረው የውጭ ጉዳይ ሚኒስትሮች የሚሳተፉበት አርባ ሁለተኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት ስብሰባ እስከ ነገ የሚቀጥል ይሆናል። ምክር ቤቱ በሁለት ቀናት ቆይታው በዋናነት በህብረቱ የተለያዩ ጉዳዮች ላይ በመወያየት የፊታችን ቅዳሜና እሁድ ማለትም የካቲት 11ና 12 ለሚካሄደው የአፍሪካ ህብረት 36ኛው መደበኛ የመሪዎች ጉባኤ የተለያዩ አጀንዳዎችን፣ የውይይት ሀሳቦችን ማዘጋጀት ዋነኛ ተልዕኮ ነው። የዘንድሮው የአፍሪካ ህብረት መሪዎች ጉባኤ የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራን ማፋጠን በሚል መሪ ቃል የሚካሄድ ነው። ይህ የአህጉሪቱ ነጻ የንግድ ቀጠና ትግበራ ከአስር አመት በፊት ይፋ የተደረገውንና በ2063 ማለትም ከ50 አመት በኋላ የተዋሃደች ሰላማዊና የበለጸገች አፍሪካን እውን የማድረግ ግብ ያለውን አጀንዳ 2063 ተግባራዊ ለማድረግ ከሚያስችሉ መንገዶች አንዱ ተደርጎ የሚወሰድ ነው። ይሁን እንጂ የመሪዎቹ ስብሰባ ከዚህ ነጥብ ይልቅ በዋናነት የአህጉሪቱ ወቅታዊ ብቻ ሳይሆን ቋሚ ፈተና በሆነው ሰላምና ጸጥታ እንዲሁም ሌሎች የሽብርና መሰል ጉዳዮች ላይ ዋነኛ ትኩረቱን እንደሚያደርግ ይጠበቃል። ለአሜሪካ ድምፅ ኬኔዲ አባተ ከአፍሪካ ህብረት አዲስ አበባ በተከታይ ወደ ትግራይ ክልል ስናልፍ በትግራይ ክልል ጊዜያዊ ክልላዊ መንግስት ለማቋቋም ኮሚቴ ተዋቅሮ እየተሰራ መሆኑ ተገልጿል። የኮሚቴው ሰብሳቢ ሌተናንት ጄኔራል ታደሰ ወረደ በትግራይ ክልል የሚዋቀረው ጊዜያዊ ክልላዊ መንግስት ሁሉን ያካተተ እንዲሆን እየሰራን ነው ብለዋል። ጊዜያዊ መንግስቱን የሚያቋቁመው ኮሚቴው ዘጠኝ አባላት እንዳሉት የገለጹት ጀነራሉ ይህ ኮሚቴ በቅርብ ጊዜያት ከተለያዩ አደረጃጀት ጋር ምክክር እንደሚያደርግና በቀጣይ ሳምንትም ኮንፈረንስ እንደሚያካሂድ ገልጸዋል። በጉዳዩ ላይ በክልሉ የሚገኙ የፖለቲካ ፓርቲዎችን አስተያየትም አካቶ ሙሉጌታ ጽብሀ ተከታዩን ዘገባ ልኳል። በትግራይ ክልል ጊዜያዊ መንግስት እንዲመሰርት የተዋቀረው ኮሚቴ ሰብሳቢ ኔትናንት ጀኔራል ታደሰ ወረደን ኮሚቴው ዘጠኛ አባላት እንዳሉት ገልጸው ሶስት ከትግራይ ኃይሎች፣ ሶስት ከህወሓት፣ ሶስት ደግሞ ከምሁራን የተወከሉ ናቸው ብለዋል። ጀነራሉ በዛሬ ዕለት የጊዜያዊ ክልላዊ መንግስት ምስረት አስመልክቶ ለክልሉ መገናኛ ብዙኃን በሰጡት መግለጫ በፕሪቶሪያ ስምምነት መሰረት ጊዜያዊ ክልላዊ መንግስት ለማቋቋም እየተሰራ ነው ብለው በዚህ ጉዳይ ከፌዴራሉ መንግስት ጋር ጥሩ መግባባት ላይ ደርሰናል በማለት ገልጸዋል። በዚህ ሳምንት ከፓርቲዎች ሲቪክ ማህበራት፣ እና ከዲያስፖራ ማህበረሰብ ጋር በጉዳዩ ላይ ምክክር እናደርጋለን ብለዋል። ተጋሩ እርስ በርስ ተግባብቶ የሚያዘጋጁት ነው የሚሆነው፣ እና ይህ ከማዘጋጀት አንፃር አዘጋጅ ኮሚቴው ተሰይመናል። ይሄኛውን ከማድረግ አንጻር ማለት ነው። ስለዚህ በዚህ ቀናት በዚህ ሳምንት እስከ መጨረሻው ሳምንት ድረስ ከተለያዩ የህብረተሰብ ክፍሎች እና ፖለቲካዊ ፓርቲዎች ጋር ምክክር እናደርጋለን። በሚቀጥለው ሳምንት ደግሞ ኮንፈረንስ አዘጋጅተን ሰነዱን እንጨርሳለን ማለት ነው። የሚመሰረተው ጊዜያዊ ክልላዊ መንግስት አካታችና ዲሞክራሲያዊ እንዲሆን ትኩረት አድርገን እየሰራን እንገኛለን ሲሉ ሌተናንት ጀኔራል ታደሰ ወረደ ገልጸዋል። ሁሉም መደረግ ያለበት ነገር እናደርጋለን። ሂደቱ ግልጽነት እንዲኖረው፣ ዲሞክራቲክ እንዲሆን፣ አሳታፊ እንዲሆን እናደርጋለን። መሰረታዊ የሆኑ እነዚህን የሚመለከቱ ስራዎችም ሰርተን ነው ከሚቀጥለው ሳምንት ምንደርሰው በትግራይ ክልል ያለው የመንግስት ሰራተኛና ጡረተኛ ደመወዝና የጡረታ አበል ሳይከፈለው ወራት አልፎ አመታት መቆጠር ጀምረዋል ብለው ይህ አገልግሎት እንዲጀመር የጊዜያዊ ክልላዊ መንግስት ማቋቋም ሂደቱ በአስቸኳይ ሊፈጸም ይገባል ብለዋል። በዚህ ሂደትም ሁሉ የኢትዮጵያ ሕዝብ አጋዥ ሊሆን ይገባል ብለዋል። ሌተና ጄኔራል ታደሰ ወረደም የመንግስት ምስረታ ሂደቱ ማንን ሕዝብ ጋር ሆስቲሊቲ የሚፈጥር ነገር አይደለም። በሁሉም የኢትዮጵያ ህዝቦች መደገፍ ያለበት ነው የሚሆነ በተቻለ መጠን ሁሉም እንዲማርበት የሚያስችል አይነት ሂደት እንዲሆን ሁሉም ጥረት እናደርጋለን። የሚመሰረተው ጊዜያዊ ክልላዊ መንግስት ለይምሰል ለጥገና ሳይሆን የትግራይ ህዝብ ፍላጎት የሚመልስ እንዲሆን ነው የምንሰራው ሲሉ የጊዜያዊ ክልላዊ መንግስት ምስረታ ኮሚቴ ሰብሳቢው ገልጸዋል። ውድብ ናጽነት ትግራይ ህወሓትና የፌዴራሉ መንግስት የሚመሰርቱ ሳይሆን ሁሉም በትግራይ ያሉ የፖለቲካ ኃይሎች የተካተቱበትና ሁሉም በእኩልነት የሚሳተፉበት ጊዜያዊ መንግስት በአስቸኳይ እንዲቋቋም ጠይቋል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገብም የጊዜያዊ ክልላዊ መንግስቱ የስልጣን ወሰን መታወቅ አለበት። እንዲሁም የስልጣን ዕድሜው አጭር ና በግልጽ ሊቀመጥ ይገባል ብለው በጊዜያዊ ክልላዊ መንግስቱ የሚሳተፉ አካላት ማንንም የአብላጫ ድምፅ የሌለበት ሊሆን ይገባል ብለዋል። የጊዜያዊ ክልላዊ መንግስት የሚያቋቁመው ኮሚቴ አባላትም ለአንድ ፓርቲ ያደሉ ናቸው በማለት ዶክተር ደጀን ተቃውመዋል። በኮሚቴ ውስጥ ያሉ ሰዎች ምናልባት ከሰራዊቱ ውስጥ ካሉት አንዱ አናውቅም፣ ወሽ ገብረ ለክፌል ፌዴሬሽን ይሄ ነው ማለት ባንችልም ሌሎቹ ግን የሚታወቅ ነገር ስላለ ወይ በቀጥታ ወይ በዛ ተባባሪ በስፔሌፍ የተመረጡ ስለሆነ ኮሚቴው ሙሉ ለሙሉ የስፔሌፍ እንደሆነ ነው የምናውቀው፣ የህወሀት እንደሆነ ነው የምናውቀው። ስለዚህ አካታች አይደለም፣ ገለልተኛ አይደለም፣ ነፃ አይደለም እና በስፔሌፍ ሰዎች የተቋቋመ የተዋቀረ ኮሚቴ የሚያቋቁመው ጊዜያዊም ይሁን የሽግግር መንግስት ደግሞ ነፃና ገለልተኛ ወይም ሁሉንም ያካተተ ያቀፈ ሊሆን ይችላል የሚል እምነት የለንም። ሌሎች ፓርቲዎች ታዳሚ የሆነው በግብዣ መልክ ነው፣ በጥሪ መልክ ተደርጎላቸው እንደተሳትፎ ነው የተጠሩት። በተሳትፎ ውስጥ ይህን ኮንሰርን ይዘን የምንቀርብ መሆናችንን ሊገልጽ ይፈልጋል። የአርና ለሉዓላዊነትና ዲሞክራሲ ፓርቲ ባለፈው ሳምንት ባወጣው መግለጫ በበኩልም በትግራይ ክልል ጊዜያዊ አስተዳደር ማቋቋም የሰላም ሂደቱን ብቻ ሳይሆን በቀጣዩ የክልሉ የፖለቲካ አካሄድ ላይ አስተዋጽኦ እንደሚኖረው ፓርቲው ገልጾም የሰላም ስምምነቱ ተፈራራሚዎች በተናጠል ወይም በጋራ የሚያደርጉት የጊዜያዊ መስተዳደር ማቋቋም እንቅስቃሴ ዘላቂ ና ከሆነ አስተማማኝ ሰላምና ዲሞክራሲ ሊያረጋግጥ አይችልም ብለዋል። በፕሪቶሪያው ስምምነት መሰረት አካታች፣ የተለያዩ አስተሳሰቦችና ፍላጎቶች ያላቸው ባለደርሻ አካላት የተሳተፉበት ጊዜያዊ አስተዳደር ምስረታ ሊኖር ይገባል ሲል ገልጸዋል። ሳልሳዊ ወያነ ትግራይ በበኩሉ ትናንት ባወጣው አጭር የጽሑፍ መግለጫ በትግራይ አቃፊና አካታች የሽግግር ጊዜ እንዲኖር እየገለጸ መቆየቱ አስታውቆ ይህ ባለመተግበሩ ሕዝቡ ወደ ከፋ ችግር ገብተዋል ብለዋል። አሁንም ሁሉም ኃይሎች ያካተተ አቃፊ ሂደት መኖር እንዳለበት ፓርቲው ያምናል ብሎ በአንድ ወገን የሚወሰን የትግራይ መጻኢ እድልም ተቀባይነት የለውም ብሏል። የአንድ አካል ውግንና ከያዙ ኮሚቴዎች ጋርም ግንኙነት የለንም ሲል ፓርቲው ገልጿል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም በተከታዩ ዘገባ የምናልፈው ደግሞ ወደ ደቡብ ይሆናል። ጥር 29 2015 ዓ.ም በደቡብ ክልል ስድስት ዞኖችና አምስት ልዩ ወረዳዎች በተካሄደው ውሳኔ ህዝብ በአንዳንድ ድምጽ መስጫ ጣቢያዎች ከታዩ የምርጫ ህግ ጥሰቶችና ጉድለቶች ውጪ ሰላማዊ የድምፅ አሰጣጥ መደረጉን የኢትዮጵያ ሲቪል ማህበራት ድርጅት ህብረት ለምርጫ አስታወቀ። ህብረቱ 436 ተቀማጭና 76 ተንቀሳቃሽ ታዛቢዎችን ማሰማል አማራቱን ገልጾ የመጀመሪያ ደረጃ ሪፖርት አውጥቷል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫ ዳይሬክተር አቶ አበራ ኃይለማርያም ህብረቱ በታዘበባቸው ምርጫ ጣቢያዎች ድምፅ በሚሰጥበት ወቅት የህግ ጥሰቶች መፈጸማቸውን ለቪኦኤ በስልክ ተናግሯል። ከእነዚህ ጉድለቶች ውጭ ግን ምርጫው ሰላማዊ በሆነ መንገድ መካሄዱን ገልጿል። ውሳኔ ህዝቡ በ3770 የምርጫ ጣቢያዎች የተደረገ ሲሆን ሁሉም ጣቢያዎች እንዳልታዘቡ አስታውቀው የተገኙባቸውን የምርጫ ጣቢያዎችን ዝግጅት፣ የድምፅ አሰጣጥ አጀማመርና ሂደቱን፣ የድምፅ መስጫ ኮረጆ አዘጋጉን፣ ውጤት ቆጠራ፣ ውጤት ማጣራትና አለጣጠፉን መታዘባቸውን ተናግሯል። እነዚህ መለኪያዎቻችን ናቸው። ስለዚህ በእነዚህ መስፈርቶች መሰረት ምን ሆኗል የሚለውን ነው ሪፖርታችን። አሁን በዝርዝር ሊሄድበት አልችልም። በጣም ብዙ ዝርዝሮች ነው እንዳያየኸው፣ አንተም እጅ ላይ ያለ ሪፖርቱ እነዚህን በሚመለከት በፐርሰንቴጅም በቁጥርም ካሰማራ ናቸው ሳልታቢዎች የተገኙ ግኝቶችን ነው የሚያሳየው ማለት ነው። ምን ያህል ከህጉ ጋር ኮምፕሌንስ እንዳላቸው ከህጉ ጋር በተጣጣመ መንገድ መፈጸማቸውን አለመፈፀማቸውን ሪፖርታችን ያመለክተው። የኢትዮጵያ የስብል ማህበራት ድርጅቶች ህብረት ለምርጫ ድምፅ አሰጣጡን የሚመዝንበት የተለያዩ መስፈርቶችና መለኪያዎች እንዳሏቸው ተናግረው 512 ተቀማጭና ተንቀሳቃሽ ታዛቢዎች በተቀመጡ መስፈርቶች መሰረት አግባብነታቸውን መርምረዋል ሲሉም ተናግሯል። አሳሳቢ ያሏቸውንም 24 እውነቶችን የዘረዘረው የኢትዮጵያ የሲቪል ማኅበራት ድርጅቶች ህብረት ለምርጫ እነዚህ ህገወጥ ያሏቸው ድርጊቶችና ጥሰቶች አግባብነት ባለው አካል ክትትልና ምርመራ እንዲደረግባቸውም አሳስቧል። አሳሳቢ እውነቶች ችግሮች ማለት ነው በዚህ የድምፅ አሰጣት ሂደት ህብረት ለምርጫ ታዝቦ ነቅሶ ያወጣቸው ችግሮች ናቸው እና እነዚህ ችግሮች ናቸው እንደ ጉድለት ያየናቸው። ከዛ በላይ ያሉት ነገሮች ችግር የለባቸውም ሳይሆን በተሟላ መልክ ከምርጫ ህጎ ጋራ ከሞላ ጎደል የተከናወኑ ናቸው። እነዚህ ግን በግልጽ የሚታዩ ስህተቶች ናቸው። እነዚህን ስህተቶች ነው ለይተን ያወጣናቸው። ለምሳሌ ይችላል አንድ ሰው ባለስልጣን ሊገባ ይችላል። ነገር ግን ችን ስራ ከማካከል አሁን ድምፅ ከመስጠት ውጭ ዛ መቆየት የለበት። እንዲህ አይነት ነገሮች ተከስተው ቀላል በማይባል ቁጥር የድምፅ መስጫ ጣቢያ ታዝበናል። የድምፅ መስጫ ሳጥን መሙላትን ለምሳሌ እንደ አብነት መጥቀስ እንችላል። በጋሞዞን ጋረሴ በሚገኝ አንድ የምርጫ ጣቢያ የድምፅ ጣቢያ አስፈጻሚዎች በጥቅም ላይ ያልዋሉ የድምፅ መስጫ ወረቀቶች ላይ ምልክቶችን በማድረግ ወደ ድምፅ መስጫ ሳጥን አስገብተዋል። እኛ እንግዲህ በደረስንበት ይሄ ነው። አንድ ለምሳሌ እነዚህን የመሳሰሉትን ነገሮች ነው ሀያ አራት ኢንሲደንቶች ወይም ደግሞ ክስተቶች ከህግ አግባብ ውጭ የተፈጸሙ ለይተን አውጥተናል። ህብረቱ አሳሳቢ ሁኔታዎች ብሎ ከዘረዘራቸው ውስጥ የድምፅ መስጫ ቁሳቁስ ጉድለት፣ ያልተፈቀደላቸው ግለሰቦች በምርጫ ጣቢያ ውስጥ መገኘት፣ የምርጫ ቅስቀሳ ማድረግ፣ የድምፅ መስጫ ሳጥን መሙላት፣ ከህግ አግባብነት ውጭ ድምፅ መስጠት፣ ያልተገባ የአስፈጻሚዎች ጣልቃ ገብነትና በምራጭነት ያልተመዘገቡ ሰዎች ድምፅ መስጠት እንዲሁም ሌሎች የሚገኙበታል። አቶ አበራ የህግ ጥሰት ተፈጽሞባቸዋል ያሏቸውንም ምርጫ ጣቢያዎች ገልጸዋል። በተራሽ ነው በሚገኙ ወረዳዎች በሚገኙ አንድ የመስጫ ጣቢያ የድምፅ መስጫ ጣቢያ የጣቢያው የምርጫ አስፈጻሚዎች መራጮች ለማን ድምፅ ለመስጠት እንዳለባቸው ትዕዛዝ ሲሰጡ እንደነበር የትዝብ ትግኝታችን ያሳያል። ይህ አንድ ጥሰት ነው። በመራጮች መዝገብ ላይ የሌሉ ሰዎች ድምፅ እንዲሰጡ ተደርጓል። በቡርጂ ልዩ ወረዳ በሚገኝ አንድ የድምፅ መስጫ ጣቢያ የህብረቱ ታዛቢ ሪፖርት ባደረገው መሰረት የድምፅ መስጫ ካርድ የያዙ ቢያንስ ስምንት ግለሰቦች ስማቸው በመራጮች መዝገብ ላይ ባይገኝም ድምፅ ሰጡ ፈቅዷል። ይሄ ጥሰት ነው፣ አይደለም? የህግ ጥሰት ነው ማለት ነው። በወላይታ ዞን ጦራ ቀበሌ በሚገኝ አንድ የድምፅ መስጫ ጣቢያ በመራጮች መዝገብ ላይ የሌሉ አስራ ሁለት ሰዎች ድምፅ እንዲሰጡ ተፈቅዷል። እነዚህ እነዚህ ናቸው እንግዲህ ህግ ጥሰት የምንላቸው ማለት ነው። አንዳንድ የወረዳ አስተዳዳሪዎች፣ የቀበሌ አስተዳዳሪዎች እንደዚሁም የገዢ ፓርቲ አባላት የነበሩ ሰዎች በድምፅ መስጫ ጣቢያ ውስጥ መገኘታቸውን፣ ይሄ ሁሉም ቦታ አይደለም፣ ቦታዎቹ ተለይተዋል፣ በሪፖርታችን ላይ በግልጽ ተመልክቷል ማለት ነው። ህብረቱ ከህዝብ ውሳኔ የድምፅ መስጫ ዕለት በኋላም ያለውን የምርጫ ሂደት የሚከታተል ሀምሳ ታዛቢዎችን አሰማርቶ መከታተል መቀጠሉን ገልጸው ውሳኔ ህዝቡን የተመለከተ የፖለቲካ ምህዳር ዝርዝር የምርጫ ህግ ማዕቀፍ ተጨማሪ ጥናቶችና አሁን የተደረሰባቸውን ግኝቶችን የሚተነትን ዝርዝር ሪፖርት እንደሚያወጣም ጠቅሷል። ውሳኔ ህዝቡ ጥር 29 2015 ዓ ምት በደቡብ ክልል በሚገኘው በወላይታ፣ በጋሞ፣ በጌዲዮ፣ በጎፋ፣ በኮንሶ፣ በደቡብ ኦሞዞኖች በቡርጂ፣ በደራሼ፣ በባስኬቶ፣ በአማሮና በአሌ ልዩ ወረዳዎች መካሄዱ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአማርኛ ቋንቋ አገልግሎት ስርጭታችንን ነው። ወደ ተከታዩ ዘገባ ስናልፍ ደግሞ ወደ ራሽያና ዩክሬን እንመለከታለን። ክሬምሊን በዩክሬን ላይ ወረራ ካካሄደች ወዲህ ለሩሲያና ለቻይና ያለው ዓለም አቀፋዊ አመለካከት በአፍሪካም ጭምር መቀየሩን የሙኒክ ደህንነት ኮንፈረንስ ያወጣው አመታዊ ሪፖርት ያሳያል። የአፍሪካ ሀገራት በምዕራቡ ዓለም ላይ ያላቸው ቅሬታ ቤጂንግ ወይም ሞስኮ በዓለም አቀፉ ስርአት ላይ የበለጠ ተጽዕኖ እንዲያሳድሩ ፍላጎት እንዳላመጣም ሪፖርቱ አመልክቷል። መሐመድ ዩሱፍ ከናይሮቢ ያደረሰን ዘገባ ተከታዩ ነው። ሙኒክ ኮንፈረንስ የተሰኘ በዓለም አቀፍ ደህንነት ላይ ያተኮረ ዓመታዊ መድረክ ያወጣው 176 ገጽ ያለው ሪፖርት አፍሪካ በቻይናና በሩሲያ የሚመራ ዓለም አቀፋዊ ስርዓት የመደገፍ ፍላጎት እንደሌላት ገልጿል። ሪፖርቱ እንዳመለከተው የአፍሪካ ሀገራት በራሽያና በቻይና ላይ ያላቸው አመለካከት እየተቀየረ የመጣው ሞስኮ በጎረቤት ሀገሯ ዩክሬን ላይ ባካሄደችው ወረራ ምክንያት ነው። አንዳንድ ተቺዎች የአፍሪካ መንግስታት የሩሲያን ጥቃት በመቃወም ድምጽ ባለማሰማታቸውና በኢኮኖሚም ሆነ በዲፕሎማሲያዊ መንገድ ሀገሪቷን ለመነጠል ፈቃደኛ ባለመሆናቸው ይከሷቸዋል። እንደ አውሮፓውያን አቆጣጠር በ2022 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባካሄደው የድምፅ አሰጣት ስነ-ሥርዓት ስነስርአት 38 የአፍሪካ ሀገራት የሩሲያን ጦርነት ሲያወግዙ 16 ሀገራት ደግሞ ድምፀ ታቅቦ አድርገዋል። ዴቪድ ኦቶ በአፍሪካ ደህንነት ጥናት ማዕከል የደህንነትና መከላከያ ትንተና ክፍል ኃላፊ ሲሆኑ፣ የአፍሪካ ሀገራት በዓለም አቀፍ ስርዓት ውስጥ የሚያሳዩት ባህሪ ብዙ ሰዎችን ግራ ያጋባል ይላሉ። በውስጣዊ ፍላጎትና ድጋፍ መካከል ግራ መጋባት ሁኔታ አለው። የአፍሪካ ሀገሮች አሁን የሩሲያን ወይንም የቻይናን ጂኦፖለቲካል ስትራቴጂ ከመደገፍ ይልቅ በራሳቸው ፍላጎት ላይ ነው ትኩረት ያደረጉት። ሁሉም ሀገር በራሱ ፍላጎት ላይ ማተኮር አለበት። አሁን ያለው ልዩነት ግን ብዙ የአፍሪካ ሀገራት ራሳቸውን ችለው ምርጫቸውን እየተከተሉ በመሆኑ ይመስለኛል። ጥናቱን ያጠኑት ባለሙያዎች እንዳመለከቱት ቻይናና ሩሲያ በዓለም አቀፍ ደህንነትና የኢኮኖሚ መስኮች ለሚመኙት የበላይነት የተወሰነ ድጋፍ ቢያገኙም አብዛኞቹ ሀገራት ግን አምባገነን በሆኑ ሀገራት መመራት አይፈልጉም። የጥናቱ ጸሐፊዎች አፍሪካ በምዕራባውያን ሀገሮች በሚመራው የዓለም ስርዓት ደስተኛ ለመሆናቸውን አመልክተው ያም ሆኖ ግን ሩሲያና ቻይና በዓለም አቀፍ ስርዓቱ ላይ ከፍተኛ ተጽዕኖ ማሳደራቸውን ግን ይቃወማሉ ብለዋል። ፖልና ቱሊያ በቻይና አፍሪካ ግንኙነት ዙሪያ ያጠኑ ባለሙያ ሲሆኑ ቻይናና የአፍሪካ አህጉር ለህልውናቸው የማይመቿቸውን አንዳንድ ዓለም አቀፍ ተቋማት ለመቀየር እየተባበሩ ነው ይላሉ። የቻይና መንግስት አፍሪካ አሁን ባለው ዓለም አቀፍ ስርዓት ላይ ያላትን ቅሬታዎች በመጠቀም ከአፍሪካ ሀገራት ጋር ዲፕሎማሲያዊና ፖለቲካዊ ትስስር ለመፍጠር እየሞከረ ነው። ቻይና አሁን ማድረግ የምትፈልገው ያለውን ዓለም አቀፍ ስርዓት እየመረጠች በምትፈልገው መልኩ ማስተካከል ነው። የዓለምን ስርዓት ለመቀየር በምታደርገው ጥረት ደግሞ ቻይና የአፍሪካ ሀገሮችን ድጋፍ አግኝታለች። ቻይና አፍሪካ አባል የሆነችባቸው እንደ የሸንጋይ የትብብር ድርጅትና ዓለም አቀፍ የደህንነት ተነሳሽነት የመሳሰሉ ተቋማትን መስርታ በዓለም አቀፍ ስርዓት ውስጥ ያላትን ተጽዕኖና ውክልና ለማሳደግ ግፊት እያደረገች ነው። በጆሃንስበርግ ዩኒቨርሲቲ የቻይናና አፍሪካ ግንኙነት ጥናት ማዕከል ኃላፊ የሆኑት ዴቪድ ሞኒያ እንደሚሉት አፍሪካ ለሁሉም አህጉራትና ሀገራት ፍትሐዊ የሆነ የዓለም ስርዓትን ትመርጣለች እንደ ዓለም ንግድ ድርጅት ያሉ ዓለም አቀፍ የትስስር መዋቅሮች ስር ሀብት በእኩልነት የሚከፋፈልበት የዓለም ሥርዓት እንፈልጋለን። እነሱ ራሳቸው ለራሳቸው የእርሻ ምርት ድጎማ እያደረጉ መንግሥታት ድጎማ ማድረግ የለባቸውም የሚሉ ሀገሮች ሊኖሩ አይገባም። ስለዚህ አፍሪካ የምትፈልገውን ለማግኘት አቅሙ ባይኖሯት እንኳን ጉዳዩን ግን ማንሳቷን ትቀጥላለች። የሙኒኩ ኮንፍረንስ ያወጣው ሪፖርት እንደሚለው አፍሪካ ድምጿን እንዲሰማና ዓለም አቀፍ ሕጎችንና ደንቦችን በመቅረጽ ረገድ ሚና እንዲሰጣት ትፈልጋለች። በተከታይ ዘገባ ደግሞ ወደ አፍሪካ አህጉር እናቀናና ሁለት የኡጋንዳ ተቃዋሚ የምክር ቤት አባላት ከ17 ወራት እስር በኋላ መለቀቃቸውን እንመለከታለን። ሁለት ከፖለቲካ ተቃዋሚዎች ወገን የሆኑ የኡጋንዳ ምክር ቤት አባላት ደጋፊዎች በነፍስ ማጥፋት ወንጀል ተከሰው ለ17 ወራት እስር ላይ ከቆዩ በኋላ በዋስ መለቀቃቸውን ዜና በደስታ የተቀበሉት የተቃዋሚው ብሔራዊ አንድነት መድረክ ክሱ የመንግስቱን ተቺዎች ለማዳከም ታስቦ የተወጠነ ነው ሲል ባለስልጣናት ቱ ግን ውንጀላውን ያስተባብላሉ። ሁለቱ የፓርላማ አባላት ከአሁን ቀደም በተደጋጋሚ የዋስትና መብት ተነፍገው የቆዩ መሆናቸውንና አሁንም ፍርድ የሚያገኙበት ቀን አለመቆረጡን ጠቅሳ ሀሊማ አቱማኒ ከዩጋንዳ ካምፓላ ያደረሰችንን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል። ባቢ ዋይን ከሚመሩት ከተቃዋሚው ብሔራዊ የአንድነት መድረክ ጋር የሆኑትን የሁለቱን የምክር ቤት አባላት ከትላንት በስቲያ ሰኞ ማምሻው ላይ ከስር መለቀቅ ጊዜያዊ እፎይታ ሲሉ ነበር የተቃዋሚ መሪዎች የጠሩት። ካለፉት ቅርብ ወራት ወዲህ በጠበቆቻቸው አማካኝነት በተደጋጋሚ የዋስትና ጥያቄ ቢያቀርቡም ታሳሪዎቹ የምክር ቤት አባላት በምርመራው ሂደት ጣልቃ ይገባሉ በሚል አቃቤ ሕግ ጥያቄዎችን ሲያግድ ቆይቷል። ሁለቱ የሕግ አውጪዎች አለን ሴዋናያና መሐመድ ሴጊሩያን አስራ ሰባት ወራት ለዘለቀ ጊዜ የታሰሩባቸው ክሶች ግድያ፣ የግድያ ሙከራ ማድረግና በሽብር ድርጊቶች ተባባሪ መሆን የሚሉት ይገኙበታል። ግለሰቦቹ በወንጀል ተጠርጥሮ የተያዘ ሰው ለስድስት ወራት እስር ላይ ከቆየ ወዲያውኑ የዋስትና መብቱ እንዲከበር የሚደነግግ ህግ ቢኖርም መብታቸው ሳይከበር ግን በቁጥጥር ስር እንደዋሉ እስካሁን ሊቆዩ ችለዋል። ዋናው የጠቅላይ ፍርድ ቤት ዳኛ አልፎንሴ ኦዋኒዶሎ በያዝነው ወር መጀመሪያ ላይ ነው የሁለቱን ህግ አውጪዎች እንዲዘገይ የተደረገ ክስ አውግዘው መንግስት ተዘጋጀም አልተዘጋጀ የተከሳሾቹን የክስ ሂደት እንዲያስጀምር ሲሉ የጠየቁት። ዋናው ዳኛ በተጨማሪም የአቃቤ ህግ ጽህፈት ቤት ማንንም ፍትህ በመንፈግ ተባባሪ እንዳይሆነም ሲሉ አስጠንቅቀዋል። በአገሪቱ ሸንጎ የተቃዋሚው ፓርቲ መሪ ማቲያስ ሙምፑንጋ በበኩላቸው የሁለቱን የህግ አውጪዎች ጉዳይ የወንጀል ክስ ጉዳይ መሆኑ አብቅቶ በፖለቲካ አመለካከታቸው ላይ ያተኮረ ክስ ሆነዋል ይላሉ። እነርሱ ወጥነዋል። ጊዜያዊ ነጻነት አግኝተዋል። አሁን ስለሚቀጥለው ሁኔታና ክሶቹን እንዴት ማስተናገድ እንደምንችል መናገር እንችላለን። እኔም አውቀው ገዢ አካል ተጨባጭ ማስረጃ ቢኖረው ኖሮ የእነኚህን የሸንጎ አባላት በስር ማቆየት በወደደ ነበረ። ይሁንና ከአንድ አመት ተኩል በላይ ጊዜ ውስጥ ለፍርድ ማቅረብ የሚያስችል ማስረጃዎችን ማሰባሰብ ያለመቻሉ እንደሚመስለኝ ክሶቹ ቀድሞውንም ለፖለቲካ ዓላማ ሲባል የተውጠነጠኑ ሊሆኑ መቻላቸውን ነው የሚጠቁመው። ሁለቱ ግለሰቦች ክሱ የቀረበባቸው በማዕከላዊ ኡጋንዳዎቹ የልዌንጎ እና ማሳካ አውራጃዎች እንደ አውሮፓውያን የዘመን አቆጣጠር በመጋቢትና ሰኔ 2021 መካከል በተፈጸመ የግድያ ወንጀል እጃቸው አለበት በሚል ነው። አብዛኞቹም አዛውንቶች የሆኑባቸው ጠቅላላ ቁጥራቸው 26 የሚደርሱ በአካባቢዎቹ የሚኖሩ የማኅበረሰብ አባላት ናቸው በስለት ተወግተው የተገደሉት። የሁለቱ ሕግ አውጪዎች የዋስትና ጥያቄ የቀረበው ታዲያ ጠበቆቻቸውን እንዳመለከቱት እንክብካቤ የሚሹና በማረሚያ ቤት ውስጥም የማይረዱ የጤና እክሎች ስላሏቸው ነው። የሕግ ጠበቃቸው ሳሙኤል ሙዜ እንደሚሉትም ሁለቱ ታሳሪ የፓርላማ አባላት ከእስር ቤት እንደወጡ አስቸኳይ የሕክምና እርዳታ ወደሚያገኙባቸው ሆስፒታሎች በፍጥነት መወሰድ ነበረባቸው። የተከበሩ አለን ሲዋኒያና ታመው ነበረ። እናም የተከበሩ ስጊርኒያ ደግሞ አንዴ ሲታመሙ አንዴ ሻል ሲላቸውን የቆዩት ያስፈልጋቸው የነበረውን አይነት በቂ የሕክምና ክትትል አልነበራቸውም። በመሆኑም ለዚህ ነው ወደ አደባባይ ከመውጣት በፊት በፍጥነት መደረግ የነበረበት ትክክለኛ ጉዳይ ወደ ጤና ተቋም መውሰድ የሆነው። መጠነኛ የስነልቦና እንክብካቤም ያስፈልጋቸው ነበረ። ይሁንና የኡጋንዳው ማረሚያ ቤቶች ቃል አቀባይ ፍራንክ ቤን ለአሜሪካ ድምፅ እንደሰጡት ገለጣ፣ ግን ስለ ጤናቸው መታወክ የሚባለው የመንግስቱን ገጽታ ለማጠልሸት ሲባል ብቻ ነው። እነዚህ ጥሩ ተደርገው የተቀመሙ የሐሰት ንግግሮች ናቸው። እነዚህ ሰዎች ግለሰቦቹ ወደ እስር ቤት ከመጡ አንስቶ ነው ይህንኑ እያሉ ማላዘን ያዙት። አንድ ዓመት አሳልፈው ሂደዋል። የእስር ቤቱ አያያዝ እነሱ እንደሚሉት መጥፎ ቢሆን ኑሮ ብዙዎቹ ስር ላይ ቆይተው መውጣት ባልቻሉ ነበረ። ነገር ግን ያገኙትን ግምት መወርወርና የፖለቲካ ማደናገሪያዎችን ማቅረቡን መቀጠል ይችላሉ። ሁለቱ የፓርላማ አባላት የዋስ ጥያቄያቸው የተፈቀደው 5460 ዶላር ከፍለው እንዲሁም ፓስፖርታቸውን ለፍርድ ቤት እንዲያስይዙ ከተደረገ በኋላ ነው። በሌላ በኩል ለክሱ ቀጣይ ሂደት እስካሁን የተያዘ ቀጠሮ ያለመኖሩ ታውቋል። እየተከታተላችሁት ያላችሁት በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የእረቡ ምሽት ዝግጅታችን ነው። አሁን ወደ ተከታዩ የዲሞክራሲ በተግባር መሰናዷችን ነው የምናልፈው። ከአፍሪካ ህብረት 36ኛው የመሪዎች ስብሰባ ጋር የመጀመሪያው የሁሉ አፍሪካዊነት ወይም ፓንአፍሪካኒዝም መድረክ እንደሚካሄድ ተገልጿል። መድረኩን የሚያዘጋጀው የአፍሪካ አመራር ልህቀት አካዳሚን ከአፍሪካ ሀገሮችና ህብረቱ ጋር እንደሚያስተዋውቅም ይጠበቃል መድረኩ ሁለ አፍሪካዊነትን እንደገና ነፍስ የሚዘራበትና ና ለተለዋዋጩ ዓለም በአዲስ ይዘትና መልክ የሚቀርብበት ይሆናል ሲሉ የአካዳሚው ዋና ጸሐፊ ተናግረዋል። መለስካቸው መሀን የተከታተለው ባለፉት 60 ዓመታት ከተካሄዱት የአገሪቱ መሪዎች ስብሰባ የዘንድሮውን ልዩ የሚያደርገው የመጀመሪያው ሁላ አፍሪካዊነት ፓንአፍሪካኒዝም ማለት ነው መድረክ መካሄድ መጀመሩ መሆኑን የአፍሪካ አመራር ልህቀት አካዳሚ ዋና ኃላፊ ዶክተር ምህረት ደበበ ገለጹ። ሁላ አፍሪካዊነትን ለተለዋዋጩ ዓለም እንደገና ማደስ በሚል መሪ ቃል የሚጀመረው ይህ መድረክ ከአፍሪካ መሪዎች ሠላሳ ስድስተኛው ጉባኤ ጎን ለጎን እንደሚካሄድም ታውቋል። ይህ መድረክ በየዓመቱ የሚካሄድ እንደሚሆን እምነታቸውን የገለጹት ምህረት ደበበ በመድረኩ ከመላው ዓለም የተሰባሰቡ ምሁራን ጥናታቸውን የሚያቀርቡበት ይሆናል ብለዋል። ቪኦኤ በዚህኛው የመጀመሪያው መድረክ አካዳሚው የሚጠብቀው ተጨባጭ ውጤት ምንድን ነው ብሎ ለጠየቃቸውም የአካዳሚ ዋና ኃላፊ ምላሽ ሰጥተዋል። አንደኛውና ዋነኛው ነገር አካዳሚውን እስካሁን ለአፍሪካ አንድነት ድርጅት የሚሆን ለአፍሪካ ሀገራት አላስተዋወቅ ነው። ብዙ ስራ እየሰራን ስለነበር፣ ስለዚህ አንደኛው ትልቁ ነገር በአፍሪካ ሌቭል አካዳሚው እንዲታወቅ ማድረግ ነው። አፍሪካውያን ኦን እንዲያደርጉት በተለይ ከአፍሪካ ህብረት ጋራ ፓርትነር በመሆን የሀሳብ ቋቱ እንዲሆን፣ የምርምርና ጥናት የስልጠና ማዕከል እንዲሆን አካዳሚውን ከህብረቱ ጋር ማገናኘት ነው። ሁለተኛው የዚህ የፓን አፍሪካኒዝም ወይም ይሄ ሁላ አፍሪካዊነት እየደከመና ግራ እያጋባ ያለበት ጊዜ ስለሆነ፣ ሁሉም ሀገር ወደ ውስጡ እየተመለከተ ውድድር ላይ ያተኮረበት ጊዜ ስለሆነ ይሄ ፎረም መነሻ ሆኖ ከዚህ በኋላ የአፍሪካ ህብረት ስብሰባዎች ሲካሄዱ አንዱ ትልቅ ሳይድ ኢቨንት ሳይሆን አንድ ፓራሌል ኢቨንት እንዲሆን ምናልባት ቀደም ተብሎ ጀምሮ ሶስት ቀን ቆይቶ ብዙ ሰዎች ተከራክረው ትልልቅ ሀሳቦች እየወጡ ህብረቱን ተጽዕኖ የሚያደርግ እንዲሆን የዛ ፎረም የራዕዩ መነሻ እንዲሆን ነው ይህንን የምናስበው። ሁለ አፍሪካዊነትን ወይንም ፓን አፍሪካኒዝም ከድኅረ ጸረ ቅኝ አገዛዝ የትግል ዘመን ማሸጋገርና ከዛሬው ዓለም ችግሮች ጋር ማዛመድም ሌላው አካዳሚው የሚጠብቀው ውጤት ነው ሲሉ ዶክተር ምህረት አብራርተዋል። ሌላው ይሄ እንደ ግሪን ሌጋሲ ወይም አረንጓዴ አሻራ የአፍሪካውያን ችግር በአፍሪካውያን መፍታት የሚለው ሀሳብ የመሳሰሉ እንትኖች የአንድ ጊዜ ጉዳይ እንዳይሆኑና አህጉራዊ መልክ እንዲኖራቸው ፓናፍሪካኒዝምን በጣም በድሮ ከቅኝ ግዛት ነጻ ከመውጣት አንጻር ሳይሆን አሁን ያሉብንን ችግሮች ከመፍታት አንጻር እንዲታይ የተሰሩ ክሪኤቲቭ ስራዎችን በማምጣት ማራባትና ማስፋፋት የሚፈጠርበት አካዳሚ እንዲሆን እንግዲህ ወደፊት የመሪዎች የአመራር ሚውዚየም፣ ላይብረሪ ኮንቬንሽን ሴንተር በሚኖረን ጊዜ ተተኪ ህጻናትን ወጣቶችን እነሱም ኢቨንት እንዲኖራቸው የፓን አፍሪካኒዝም የማድረግ ተከታይ መሪዎችንም የማፍራት ሊሆን ነው። ስለዚህ ይሄ ሁሉ ሀሳብ አለው ለማለት ሁላ አፍሪካዊነትን ወይንም ፓን አፍሪካኒዝምን ኢትዮጵያውያን ከልባቸው ተቀብለው አያውቁም እያሉ አፍሪካውያን ወንድሞቻቸው ሲወቅሷቸው ይሰማል። ራሳቸውንም ከአፍሪካውያን ልዩ አድርገው ያሉ ይህን አስተሳሰብና ስሜት ከመድረኩም ሆነ ከሁላ አፍሪካዊነት ጋር እንዴት ማስታረቅ ይቻላል? ምህረት ደበበ መርስ አላቸው አንዱ ከሱ በተጨማሪ የሚሉ ሲቸግራቸው ነው ፓንአፍሪካኒዝም ትዝ የሚላቸው እንጂ ሲደላቸው ነንም ብለው አያስቡም፣ የሚባል እይታ አለ። አይ ቲንክ አዲሱ ትውልድ እንደዛ አይደለም። አሁን አዲሱ ትውልድ እርስ በርሱ ይጋባል፣ አፍሪካ ሄዶ ይሰራል። ይህ እየመጣ ያለው ትውልድ አፍሪካዊ አይደለሁም የሚል ሀሳብ የለውም። የቀደመው የኢትዮጵያ ትውልድ በተለይ ሁለትነቱ ያሰቃየዋል ከአፍሪካዊነቱም የሆነ የሆነ ቦታ ይፈልገዋል። ግን ደግሞ ዩኒክ ነን እኛ አይደለንም የሚለውንም ነገር ሴንቲመንቱ አለ። ያ ሴንቲመንት ግን በዚኛው ትውልድ እየጠፋ የሚመጣ ይመስለኛል። ሌላው ነገር ግን ይሄ ራሱ ኢሹ ሆኖ እዚህ አካዳሚ ውስጥ መነሳት አለበት። አፍሪካውያን ነን እኛ ከሚለው ጥያቄ መጀመር ከሆንን እንደ አፍሪካዊ ነው እየኖርን ያለነው ለፓን አፍሪካኒዝም እኛ ለነጻነት ብዙ አስተዋጽኦ አድርገናል እንላለን። ግን በቃ ያ ስልሳ ዓመት በፊት የሆነውን ነገር ሁሉ ይዘን መኖር እንችላለን። አሁን ምን እያደረግን ነው? አፍሪካ ህብረት እዚህ ባይኖር ኖሮ ይሄ ጉዳይ ትዝ ይለናል ወይ? ከጥቅም ባሻገር ማለት ነው። ስለዚህ ይሄ ጥያቄ ተገቢ ነው። ሀሳቡን እንድናይ በማድረግ በመካድም በማቅለልም ሊታለፍ አይችልም። ክሪቲካሊ ተጠይቆ ጥናት ተደርጎበት አይ አደለን የሚለው የሚያዋጣን ከመሰለ መብታችን እኮ ነው። ግን እያሰብን አክት ማድረግ ግን የለብን። እውነቱን መሆን አለብን። ውስጣችን የሚለውን ቬሪፋይ፣ ጀስቲፋይ እና አድሚት ማድረግ አለብን ብዬ አስባለሁ። ልዩነት ማለትም የተለያዩ ሀገራት ህዝቦች የማንነት የባህልና የመሳሰሉ ልዩነቶች በአፍሪካዊነት ለማዋሃድ እንቅፋት ሊሆኑ እንደማይችሉም የአፍሪካ አመራር ልዕቀት አካዳሚ መሪ ይከራከራሉ። ለዚህ እንቅፋት የሚሆኑት በጉልህ የማይባሉት ባህሪያት ናቸው። የሚዋህደው በምንድን ነው? ኬንያዊነትም ዩኒክ ነው። እሱ ካስከፋኛ ኢትዮጵያዊነት ብቻ ነው ዩኒክ ካልኩ ልክ አይደለም። ናይጄሪያዊነትም ዩኒክ ነው፣ ግብጻዊነትም ዩኒክ ነው፣ ሳውዝ አፍሪካዊነትም ዩኒክ ነው። ስለዚህ ብዙ ዩኒኮች ሲፈጠሩ አንድ ዩኒክ ለመፍጠር ከቻልን እንችላለ፣ ይቻላል። አሁን እኮ እንግሊዞች ዩኒክ እንደሆኑ ያስባሉ፣ ፈረንሳዮችም ያስባሉ፣ ጀርመኖችም ያስባሉ፣ ስዊድንም ጣሊያንም ያስባሉ፣ ታሪክ አላቸው፣ ግሪኮችም ያስባሉ። ግን ኢዩ ለመሆን አልከለከላቸውም። የሌላ ዩኒክነት አይረብሻቸውም። እኩል ዩኒክነን ወይንስ እኛ የበላይ ዩኒክነን የሚለውን ነው መመለስ ያለብን። እኛ ዩኒክ ስንል ሱፒሪየር ማለታችን ነው እና ወይስ ዩኒክ ስንል ዲፍረንት ማለታችን? ዌር ዲፍረንት ከሆነ ችግር የለው እንለያለን። ከሆነ በግድ አንድ ናችሁ ብሎ የሚጨፈልቀን አይኖርም። እንበልጣለን ስንል ነው አሁን እኛ ችግሩ። ዩኒክ የሚለው ውስጥ ኢምቤድ የምናደርገው እንበልጣለን የምትለዋል የሱፒሪየርቲ ኮምፕሌክስ አለች። እሱም ግን መጣላለን። የአፍሪካ አመራር ልዕቀት አካዳሚ እንደገና የተቋቋመው በሰኔ ወር 2013 ዓ.ም ነው ቀደም ሲል ግን መለስ ዜናዊ የአመራር ልህቀት አካዳሚ ተብሎ ነበር የሚታወቀው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለምሽቱ የያዝናቸው ዝግጅቶች እነዚህ ነበሩ። መሰናዷችንን በዚሁ እናጠናቅቃለን። በማቀናበር አብራን ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ። Gidi